የወጣቶች ዓለም ጊዜው እጅግ ፈጣን ነው። ፍጥነቱን ጠብቀው አብረው ካልተራመዱ ተወዳዳሪ መሆን ብሎም የሕይወት ግብን ማሳካት አይቻልም። አሊያም ደግሞ ቀላል አይሆንም። አንዳንዱ ከብዙ ውጣ ውረድ በኋላ በትምህርት አሊያም በስራ ልምድ ከስኬት ጫፍ ሲደርስ፣ አንዳንዱ ደግሞ ተፈጥሮ የለገሰችውን ብሩህ አእምሮ አሊያም አካላዊ ብቃት ተጠቅሞ ጊዜው በሚጠይቀው ፍጥነት ልክ የልጅነት ሕልሙን መኖር ይጀምራል። ጥቂት የማይባሉ ወጣቶች ወደ ሰለጠነው ዓለም ተጉዘው አሊያም እዚያው ሀገር ቤት በትምህርታቸው በአርቶ ዓለም በስፖርት አሊያም ደግሞ በሌሎች በተሰማሩባቸው የሥራ መስኮች አንቱታን አትርፈዋል። ጤና ይስጥልን አድማጮቻችን፣ በዛሬው የከወጣቶች ዓለም ዝግጅታችን በዓለማችን ብዙዎች የማይደፍሩትን ብሎም ሀያላን ሀገራት ጭምር ብርቱ ፉክክር እያደረጉ የሚገኙባቸው እንደ የሰው ሰራሽ አስተውሎትና የሕዋ ሳይንስ የጥናትና ምርምር ሥራ ውስጥ ዘልቆ ስለገባ ኢትዮጵያዊ ወጣት ነው ምናስተዋውቃችሁም። ወጣቱ ኢትዮጵያ ውስጥ ኩባንያ በመክፈት ጭምር ከራሱ አልፎ ለበርካቶች የሥራ ድል እየፈጠረና ስመጥር እየሆነ ስለመምጣቱም ነው የተመለከት ነው። አብራችሁን ቆዩ። ወጣቱ ኤልያስ ይርዳው ይባላል። ትውልድና እድገቱ ኦሮሚያ ክልል አምቦ ከተማ ነው። ብዙዎች የሚያውቁትም ኤልያስ ፋሪስ በሚለው መጠሪያ ነው። መጠሪያውን ያገኘው ከመሰረተው የቴክኖሎጂ ድርጅት ነው። እድገትና ትምህርቱ እንደ ማንኛውም ኢትዮጵያዊ መሆኑን የሚናገረው ኤልያስ የቴክኖሎጂ ድርጅት ባለቤት እስከ መሆን ያደረሰው ጥረት ግን ከልጅነቱ ጀምሮ በውስጡ እየደረጀ የሄደው ጽኑ ፍላጎት ያስከተለው ውጤት ነው። ከአራተኛ ክፍል ጀምሮ ሁለተኛ ድግሪ ድረስ የተለያዩ የፈጠራ ውድድሮች ላይ የተሳተፍኩ ቆየሁ። ከዛ በኋላ ግን የዛሬ ስምንት ዓመት ሪስ ወደ ማቋቋም መጣን። ከተቋቋመ በኋላ የተለያዩ ስራዎች ላይ ተሰማርተን እንገኛለን። እነዚያን ስራዎች ከዚህ በፊት በወጣትነታችን ብቻ ሲሆን ስንሰራ የነበረውን አሁን አቅም በማሰባሰብ ወደፊት ካሚንግ ቴክኖሎጂ የሆኑት እነዚህ ኢመርጂንግ ቴክኖሎጂ ላይ ፎከስ አድርጎ ሊሰራ በጣም እየመጣ ይገኛል። በእርግጥ ነው ማንኛውም ሰው ጽኑ ፍላጎት ስላለው ብቻ ያሰበውና ያለመው ሁሉ ይሳካለታል ማለት ባይቻልም፣ በፍላጎት ልክ የሚደረግ ብርቱ ጥረት ግን ያንኑ ማገዙ አይቀርም። ኤልያስን ለዛሬው ውጤት ያበቃው በልጅነቱ ለእናቱ የቡና መፍጫ ለመስራት ያደረገው ሙከራ የወደፊት መክሊቱን ጭምር በእጁ ለማስገባት መንገድ ሳይጠርግለት እንዳልቀረ ነው። የቡናው ፕሮሰስ ረዥም ስለሆነ እሷን ነገር መፍታት የምችልበትን መንገድ ለራሴ ብዬ ሰራው። ሰርቼ እንደ አጋጣሚ አንድ ይሄን የሚያጓደኘ ትምህርት ቤት ሄዶ አወራ። ማሽን ወደ ትምህርት ቤት ሲመጣ በጣም አስተማሪዎቹ ወደዱት፣ ተሞከረ፣ ሰራ። ከዛ ኮ- ወደ ኮምፒቲሽን መድረክ እንዲሄድ አረገኝ። ከዛም ውጪ ግን የተለያዩ የፈጠራ ስራዎች ለምሳሌ በረሃ አካባቢ ላሉት በተወሰነ ውሃ ውሃውን ሪሳይክል እያደረገ ትሪት እያደረገ ደጋግሞ ከአንድ እስከ አስር ሰው መጣጠር የሚችልበት ማድረግ የሚችል ማሽን፣ እንደዚሁም ደግሞ ለኮሚኒኬሽን ፐርፐስ የምንጠቀምባቸውን የቴክኖሎጂ ስራዎችን ብዙ ፓተንት ያገኘባቸው ወደ አስራ ዘጠኝ የሚሆኑ ማሽኖች አሉ። እንደዚያም ሆኖ ግን ኤልያስ አለም ዛሬ ከደረሰችበት የቴክኖሎጂ ውድድር ውስጥ የራሱን ድርሻ እንዲፈልግ አሜሪካን ሀገር የሚኖረው ታላቅ ወንድሙ ያበረከተው አስተዋጽኦ ቀላል እንዳልነበር ነው ከወንድሙ በሚያገኛቸው መጽሐፍትና የቴክኖሎጂ ግብዓቶች ታግዞ በትምህርት ያገኘውን እውቀት ከፍ ወደሚያደርግበት የቀጣዩ ትውልድ መዳረሻ የቴክኖሎጂ ግኝቶች ፊቱን እንዲያዞር እንዳደረገው ነው የሚናገረው አለም እየሄደበት ያሉን ፍጥነት ተረድቶ በዛ መልክ መዘጋጀት የቻለ ሀገር ብቻ ነው ቀጣይ ዓመታት ተወዳዳሪ መሆን የሚችለው ብዬ አምናለሁ ከዛ ውስጥ ደግሞ ኢመርጂንግ ቴክኖሎጂ በቃ ከዚህ በኋላ አንድ ሀገር ሀያልነትን ማረጋገጫ አርቲፊሻል ኢንቴሊጀንስ እና ኤሮስፔስ ቴክኖሎጂዎች ናቸው። እንደዚሁም በጥቅሉ አንድ ላይ ኢመርጂንግ ቴክኖሎጂ የምንላቸው ናቸው። እነዚህ አሁን ካለን ሪሶርስ ጋር የሚገናኝ መስሎ አይታይኝም። ለምን? ትናንት ቱጂ ኔትወርክ ነበረ የምንጠቀመው፣ ዛሬ ትሪጂ አልፎ ፋይ ጂ ነው እየተጠቀምን ያለ ነው። ፋይ ጂ በምንጠቀምበት ሰዓት በመሀል ስልክ ተረብት ቢያደርገን እንኳን ምን አይነት እንደሚያበሳጭን ፊል እናደርገዋለ እና ይሄ ምን ማለት ነው? ዴይሊ በሰው ልጅ ህይወት ውስጥ ቴክኖሎጂ ምን ያህል ጠልቆ እየገባ እንደሆነ ያለ ቴክኖሎጂ የሰው ልጅ ምንም አይነት እንቅስቃሴ መንቀሳቀስ እንደማይችል ወደ ማረጋገጥ ደረጃ ላይ ስለደረሰ እነዛን ቴክኖሎጂዎችን ደግሞ አብቅቶ ለመሄድ እነዚህ ፊውቸር ቴክኖሎጂዎችን አንደርስታንድ ማድረግ ያስፈልጋል ብያ አምናለሁ። እኛ እንደ ድርጅት በኤሮስፔስ እና አርቴፊሻል ኢንተለጀንስ ስራዎችን ለመስራት ከተቋቋምን አሁን ወደ ስምንት ዓመት እየተጠጋ ነው። ሀገራችን ውስጥ መንግስት የአርቴሻ ኢንቴለጀንስ ኢንስቲትዩት ወይ ደግሞ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት ብሎ ሳይጀምር በፊት ማለት ነው። አሁን ግን መንግስትን ለሴክተሩ ትኩረት ሰጥቶ ሀገራትን አቅም መገንቢያ እና መለኪያ የሚሆነው ስፔስ ቴክኖሎጂ እና የአርቴሻ ኢንቴለጀንስ ቴክኖሎጂ ነው ብሎ በሀይሊ መንግስት ራበት ነው። እኛም ደግሞ እንደግል ተቋም የተለያዩ ሪሰርቶችን ስናካሄድ ቆይተናል። አሁን ደግሞ በፕሮዳክት አድርገን እያወጣን ያለ ነው። የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ፣ የሮቦት፣ የህዋ ሳይንስ፣ የጥናትና የምርምር መስኮች በእርግጥ ነው ከፍተኛ ገንዘብ ይጠይቃሉ። ከዚያም አልፎ የተደራጀ የቴክኖሎጂ መሰረተ ልማትም ይሻሉ። ኢትዮጵያ ውስጥ ደግሞ በእነዚህ መስኮች ለዚያውን በግል ለመስራት ምን ያህል ምቹ ሁኔታ አለ የሚለውን ነገር ጨምር አውራኝ። እንግዲህ እስካሁን በምንንቀሳቀስበት እንቅስቃሴ በራሳችን ኢንቨስት እያደረግን የምንንቀሳቀሰው ለምን ቴክኖሎጂም አሁን ባደጉት ሀገር ራሱ በሪሰርች ደረጃ ላይ ስላለ አሁን አሁን ገና ነው። በ2023 መጨረሻ 2024 ነው ፕሮዳክቶች ወጥቶ በማርኬት ላይ ወጥቶ ሰብስያር እየተደረገ ህዝብ እንዲጠቀም እየተደረገ ያለው። እኛም በራሳችን በዚሁ አይነት መንገድ በራሳችን በጀት ነበረ ፋይናንስ እያደረግን ስንሰራ የቆየ ነው። አሁን ግን ዳይቨርሲፋይድ የሆነ ቢዝነስ ላይ ስለምንገኝ እሱን ዘርፍ ሰርተን ማሳየት እንደዚህም ደግሞ ኢትዮጵያ ውስጥ አቅም እንዳለ ለማሳየት ስለምንፈልግ ነው የተንቀሳቀስን ያለ ነው። ወጣቱ የቴክኖሎጂ ድርጅት ባለቤት ባለፈው የጥቅምት ወር ጣሊያን ሚላን ውስጥ በተካሄደው ዓለም አቀፍ የአስትሮናውቲካል ጉባኤን ጨምሮ የተለያዩ ዓለም አቀፍ የጠፈር ድርጅት ተወካዮች በተሳተፉባቸው መድረኮች ኢትዮጵያን ወክለው መሳተፉን መረጃዎች ያመለክታሉ። በአራት የቴክኖሎጂ ዲፓርትመንቶች የተዋቀረው የፋሪስ የቴክኖሎጂ ድርጅት ለስልሳ አራት ኢትዮጵያውያን የስራ እድል መፍጠሩን የሚናገረው ኤልያስ ከመላው ሀገሪቱ ክህሎትና ተሰጥኦ ያላቸውን ወጣቶች በማሰባሰብ ስልጠናም ይሰጣል። ካሪት አራት ዲፓርትመንቶች አሉት። አንደኛው ኖሌጅ ኢንቨስትመንት ና ካፓሲቲ ቢልዲንግ የሚባል ዲፓርትመንት አለን። እዛ ላይ እነዚህ ጊፍትን ታለንት ሊሆኑ በሀገሪቷ ውስጥ የሚገኙ ወጣቶችን ሀንት እናደርጋለን፣ እናሰባስብና እናሰለጥናለን። ቀጣዩ ዲፓርትመንታት ነው፣ ቢፒኦ ይባላል። ቢዝነስ ፕሮሰሲንግ አውትሶርሲንግ የተለያዩ ፕሮጀክቶችን ከአውሮፓ ና ከአሜሪካ እየወሰድን እዚ ሀገራችን ውስጥ የምናሰራበት ማለት ነው። እነዚህ የአፍሪካና የኢንዲያን ኢንጂነሮችን የሚወዳደሩ አንድ ቡና ኤክስፖርተር ቡናን ልኮ ከሚያስገባው አድካሪ እኩል ዶላርን ለሀገራችን ማስገባት የምንችልበት ዊንግ ቢፒኦ የሚባል ዲፓርትመንት አለ። ሦስተኛው ዲፓርትመንታችን ደግሞ ዲጂታል ሰርቪስ የሚባል ሲ አይሲቲ ሶሉሽኖችን ፕሮቫይድ የምናደርግበት ለፌዴራል መንግስት ለክልላት፣ እንዲሁም ለከተማ አስተዳደር ሶሉሽን ፕሮቫይድ የምናደርግበት ነው። አራተኛውና በጣም ኢንስቶኒንን ማውራው ሪሰርች ኢንጂነሪንግ ዲፓርትመንት አለ። እነዚህ ቅድም ዳነሳዋቸው ፊቸር ቴክኖሎጂዎች ላይ አርቲፊሻል ኢንተለጀንስ ላይ የሳትላይት ቴክኖሎጂ ቢይስ ቴክኖሎጂ ላይ ሪሰርቾችን በደንብ እናደርጋለን። እነዛ ሪሰርቾች ግን ዩኒቨርሲቲ ውስጥ እንደሚደረጉት እና ቼምስ ላይ እንደሚቀረው አይነት ሪሰርች ላይ ወደ ቢዝነስ እንገባል። ከሰሞኑ በማህበራዊ መገናኛ ገጾች ሲንሸራሸር የተመለከትነው እና በኢትዮጵያ የመጀመሪያው የሆነው የቴስላ ምርት የሳይበር ትራክ ተሽከርካሪን ወደ ሀገር ውስጥ ማስገባቱን የነገረን ኤልያስ ይህም ከቴክኖሎጂ ጋር አብሮ የመጓዝ መርሃ ግብሩ አንድ አካል መሆኑን ነው የገባው መኪና ቴስላ ሳይበር ትራክ ቢስት ይባላል። እንግዲህ ያስገባ ነው እንደ አንድ ቴክኖሎጂ ተቋም ቅድም በአነሳውል በእነዚህ ውስጥ ዲፓርትመንት ውስጥ ይህ መኪና የታጠቃቸው ፊውቸሪስቲክ የሆኑ ቴክኖሎጂዎች አሉ። በስፒድም ይሁን እንደዚሁም፣ ሴንሰሮቹ፣ ሌሎቹም ፓርቶቹ ከሌሎቹ የዲዛይን እና የኮንሰፕት ወጣ ያሉ ናቸው። እነዚህ ኮንሰፕቶች ደግሞ ከአርቴፊሻል ኢንተለጀንስ ጋር የሚገናኙ ብዙ ነገሩ ከስታርሊንክ ቴም የእነሱ ሳትላይት ፕሮጀክት ጋር የተገናኘ የሳትላይት ኮሚኒኬሽን፣ የጂአይሲ ቴክኖሎጂ ያለው ሶ የእነዚህ ሁሉ ድምር ቴክኖሎጂውን ማወቅና ለቴክኖሎጂው በደንብ ለመመራመር፣ እንደዚሁም ደግሞ ፊቸር የሆነ ቴክኖሎጂን አውርደን እየሞከርን እንደሆነ እንደ አንድ ግል ተቋም አዳዲስ ቴክኖሎጂዎች ሲወጡ ሀገር ውስጥ አስገብቶ አዳፕት የማድረግ እንደዚሁም ሪሰርቾችን እዛ ላይ መስራት ይሄ ምን የሚጠቅመው ለቀጣይ ሪሰርች ለመስራት ለሚያስቡ ሰዎች ቀጣይ ከዚህ የበለጠ አይዲያ ማምጣት የሚቻለው ኤግዚስቲንግ የተሰራውን ቴክኖሎጂ ሲታወቅ ነው። በመጨረሻ እንደ ቀጣይ እቅድ ምንድን ነው? በሀያ ሰላሳ አፍሪካ ውስጥ ካሉ ትላልቅ ስመጥር ቴክኖሎጂ ተቋሚ መሆን ነው። ኤልያስ ይርዳውን ያሰብከው ያለምከው ይሳካልህ ብለን መልካሙን ሁሉ በመመኘት የዛሬን በዚህ ልናበቃ ወደድን። የዝግጅቱ አዘጋጅ ታምራት ኢንሳ ነኝ። ጤና ይስጥልኝ።